የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የቀድሞ ታጣቂዎችን የመበተን ስራ ሊጀመር መሆኑን ብሔራዊ ታድሶ ኮሚሽን ዛሬ አስታወቀ። ኮሚሽኑ ዛሬ በሰጠው መግለጫ ትጥቅ የፈቱ የሰላም ስምምነት የፈረሙ ድርጅቶች ውስጥ አባል የነበሩና በስድስት ክልሎች የሚገኙ 371971 የቀድሞ ተዋጊዎችን ትጥቅ በማስፈታት በ18 ወራት ውስጥ ወደ ተሃድሶ ማዕከላት እንደሚገቡ ተናግሯል። ማዕከላዊ ሱዳን በአንድ መንደር ውስጥ ፈጥኖ ደራሹ ኃይል ከትናንት አንስቶ ባደረሰው ጥቃት አርባ ሰዎች መገደላቸው ተሰማ። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የሕክምና ባለሙያ አርባውም የተገደሉት በቀጥታ በተተኮሰባቸው ጥይቶች ነው ብለዋል። በአዘርባይጃኑ ኮፕ 29 ላይ የተሳተፉ 25 ሀገራት አዳዲስ የድንጋይ ከሰል ኃይል ማመንጫ ላለመገንባት ቃል ገቡ። ቃል ከገቡት ባለጸጋ ሀገራት መካከል ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመንና አውስትራሊያ ይገኙበታል። ዜናው በዝርዝር ትጥቅ የፈቱ የሰላም ስምምነት የፈረሙ ድርጅቶች ውስጥ አባል የነበሩና በስድስት ክልሎች የሚገኙ 371971 የቀድሞ ተዋጊዎችን በ18 ወራት ውስጥ ትጥቅ በማስፈታት ወደ ተሃድሶ ማዕከላት ለማስገባት በሂደት ላይ መሆኑን ብሔራዊ ተሃድሶ ኮሚሽን ዛሬ አስታወቀ። ተጠሪነቱ ለኢትዮጵያ መከላከያ ሚኒስቴር የሆነው የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ ሞኩሪያ በሚቀጥሉት አራት ወራት ውስጥ የአካል ጉዳት የደረሰባቸው ሴቶች፣ በእድሜ የገፉና ጤነኛ 75 ሺህ ተዋጊዎችን ኮሚሽኑ ወደ ማዕከል እንደሚያስገባ አስታውቀዋል። አሁን የሚገባው 75 ሺህ ደግሞ ትጥቅ ማስረከብ ግዴታ ነው። 75 ቁጥር ግን ሁሉም ሰው ትጥቅ ያለው ትጥቅ ያስረክባል ማለት አይደለም። የሚዋጋው አክቲቭ የሆነ ኃይል አለ፣ የታጠቀ ድጋፍ የሚሰጥ ኃይል አለ፣ ትጥቅ የሌለው ግን ደግሞ የተዋጊው አካል የሆነ ኃይል አለ። ይሄ መታወቅ አለ። ስለዚህ ትጥቅ ካለው ኃይል ያለውን ኃይል ይህን ያህለውን ፐርሰንት ማስገባት ያለበት ኃይል አለ። ቁስለኛ አለ፣ ሴቶች አሉ፣ የወለዱ ህፃን ያላቸው አሉ። እነዚህ እነዚህ የግድ ትጥቅ እያስረከባቸው ነው የምትገቡት አይባልም። ስለዚህ በትግራይ በኩል ያለፈው ይበቃል ሌላ እናስረክብም አይደለም ያለው ያለፈው ተረከቡ ትጥቅ እና አስረከቡ ሰዎች የዚህ አካል ይሆናሉ። በትግራይ ክልል ውስጥ 320 ተዋጊዎች ትጥቃቸውን ያስረክባሉም ተብሏል። በአራት ወራት ውስጥ ትጥቅ በማስረከብ ወደ ማዕከላት እንደሚገቡም ተነግሯል። ለዚሁ ተግባርም በትግራይ ክልል በመቀሌ ዳጋሃሙስና አድዋ ከተሞች የመከላከያ ካምፕ የነበሩ ማዕከላት የቀድሞ ተዋጊዎችን ለማሰልጠንና ለማቆያነት ተመርጠዋል ተብሏል። በመግለጫው እንደተነገረው ስራው በዚህ ሳምንት ቅዳሜ በመቀሌ የመጀመሪያው ዙር የቀድሞ ተዋጊዎችን ከነበሩበት የውጊያ እዝ በማስወጣት ይጀመራል። ማዕከላዊ ሱዳን አንድ መንደር ውስጥ ፈጥኖ ደራሹ ኃይል ከትናንት አንስቶ ባደረሰው ጥቃት አርባ ሰዎች መገደላቸውን አንድ ሐኪም ተናገሩ። ዋድ ኦሼብ ከተባለው መንደር በስተሰሜን በሚገኘው በዋድ ራዋ ሆስፒታል የሚሰሩት ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የሕክምና ባለሙያው እንዳሉት አርባውም የተገደሉት በቀጥታ በተተኮሰባቸው ጥይቶች ነው። የአይን ምስክሮች ደግሞ ከሚያዚያ 2015 ዓ.ም አንስቶ የመንግስት ጦርን የሚወጋው ፈጥኖ ደራሹ ኃይል ከአልጀዚራ ግዛት ዋና ከተማ ዋድ ማዳኒ በስተሰሜን 100 ኪሎ ሜትር ርቀት ላይ የሚገኘው መንደሩን ያጠቃው ትናንት ምሽት ነው። ጥቃቱ ዛሬም ቀጥሏል። ታጣቂዎቹ ንብረት እየዘረፉም ነው ብለዋል። በፈረንሳይ ዜና አገልግሎት ዘገባ መሰረት የህክምና ባለሙያዎች ስማቸው እንዲነገር የማይፈልጉት በተደጋጋሚ ጥቃት ስለሚፈጸምባቸው ነው። የዳቦ ቅርጫት ትባል ከነበረችው ከአልጀዚራ ግዛት የተፈናቀሉ ሰዎች ቁጥር የተባበሩት መንግስታት ድርጅት እንደሚለው ከ340 ሺህ በላይ ነው። በሱዳን ጦርና በፈጥኖ ደራሹ ኃይል መካከል በሚካሄደው ውጊያ በመላ ሀገሪቱ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ቻድ የሚገኙ የሱዳን ስደተኞች ከሕብረተሰቡ ጋር እንዲዋሃዱ ይረዳል የተባለን ፕሮጀክት ጀርመን ለመደገፍ ማቀዷን የጀርመን የልማት ሚኒስትር አስታወቁ። ሚኒስትሯ ስቬኒያ ሹልጽ ይህን ያሉት ዛሬ በቻድ ባደረጉት ጉብኝት ወቅት ነው። የቻድ መንግስት ለሚቀጥሉት አምስት ዓመታት በሊዝ ነፃ ለመስጠት ካቀደው መቶ ሺህ ሄክታር መሬት ግማሹን ለስደተኛ ቤተሰቦች የተቀረውን ደግሞ በአስተናጋጅ ማህበረሰብ ውስጥ መሬቱ ለሚያስፈልጋቸው ሰዎች እንዲሰጥ አቅዷል የሚሰጠውም በቤተሰብ አንድ ሄክታር ነው የዓለም የምግብ ድርጅት በመጻሩ ደብልዩ ኤፍፒ ቤተሰቦች የሚሰጣቸውን መሬት ጥቅም ላይ እንዲያውሉ እርዳታ ይሰጣል ይህንኑ ምስራቅ ቻድ ውስጥ የሚገኘውን አድሬ የተባለውን ድንበር የጎበኙት ሹልስ እንዳለመታደል ሆኖ የሱዳን ስደተኞች ወደ ሀገራቸው መመለስ እንደማይችሉ መገመት አለብን ብለዋል። ሰብአዊ እርዳታም ዘላቂ መፍትሄ እንዳይደለም ገልጸዋል። ለስደተኞቹና ለአስተናጋጁ ህብረተሰብ መሬት በመስጠት ጥቅም ላይ እንዲውል በማድረግ የሚከናወነውም ተግባር ትልቅ ቦታ የሚሰጠው ነው ሲሉ አወድ ሰውታል በአሁኑ ጊዜ በአድሬ አካባቢ ብቻ ቁጥራቸው 250 ሺህ የሚደርስ ስደተኞች ይገኛሉ። ይህ ዶችቨለ ዲ ደብልዩ ነው። የዓለም የአየር ንብረት ለውጥ ጉባኤ በምህጻሩ ኮፕ29 ላይ የተሳተፉ 25 ሀገራት አዳዲስ የ ድንጋይ ከሰል የኃይል ማመንጫ ላለመገንባት ቃል ገቡ። ቃል የገቡት አዘርባጃን በተካሄደው ኮፕ 29 ላይ ከተካፈሉ ባለጸጋ ሀገራት መካከል ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመንና ጀርመን ዋነኛዋ የድንጋይ ከሰል አምራች አውስትሬልያ ይገኙበታል። ይሁንና ባኩ አዘርባጃን ውስጥ በተካሄደው በዚህ ጉባኤ ቻይና ህንድና ዩናይትድ ስቴትስን ጨምሮ ከዓለም ዋነኛዎቹ የድንጋይ ከሰል ኃይል አመንጫዎች አብዛኛዎቹ ሀገራት ስምምነቱን አልፈረሙም። አዳዲስ የድንጋይ ከሰል የኃይል ምንጭ ላለመገንባት ቃል የገቡት ሀገራት በጎርጎሮሳዊው 2026 መጀመሪያ ላይ እቅዳቸውን እንዲያቀርቡ ይገደዳሉ። ሀገራቱ ከማምረት የሚቆጠቡት የበካይ ጋዝ ልቀትን ለመከላከል የሚያስችሉ እርምጃዎች ሳይታከልበት የተቃጠለ የድንጋይ ከሰልን ነው። ሀገራቱ የተስማሙበት የድንጋይ ከሰል አመራረት የድንጋይ ከሰልን ማውጣትንም ሆነ ወደ ውጭ መላክን አይከለክልም። የሩሲያ ከፍተኛ የሀገር ውስጥ ደህንነት መስሪያ ቤት የኃይል ማመንጫ ተቋማት ስራን ለማስተጓጎል በማቀድ የጠረጠረውን አንድ የጀርመን ዜጋ ማሰሩን አስታወቀ። በቁጥጥር ስር የዋለው ጀርመናዊ ከአንድ የዩክሬን ዜጋ ትዕዛዝ ተቀብሏል ብላለች ሞስኮ። ይኸው በምህፃሩ ኤፍኤስቢ የተባለው የፌዴራል ደህንነት አገልግሎት በሩሲያ የዜና አገልግሎት ድርጅቶች በኩል ባወጣው መግለጫ ጀርመናዊው ኒኮላይ ጋይዱክ ወደ ምዕራብ ሩሲያው ካሊኒግራድ ሲገባ ነው የተያዘው። በመኪናውም ውስጥ ግማሽ ሊትር ፈሳሽ ፈንጂዎች ተገኝተውበታል ተብለዋል። ሆኖም የደህንነት አገልግሎቱ ጋይዱክ የሩሲያ ዜጋም ይሁን አይሁን ወይም ወደ ሩሲያ ሲገባ ቪዛ ይኑረው አይኑረው የገለጸው ነገር የለም። የደህንነት መስሪያ ቤቱ በጎርጎሮሳዊው 1967 የተወለደው የሰሜን ጀርመኗ ከተማ የሃምቡርግ ነዋሪ ጋይዱክ እዚያው ሃምቡርግ ከሚኖረው ከአሌክሳንደር ዚሆሮቭ ስራን የማስተጓጎል ትዕዛዝ ተቀብሏል ብለዋል። ጋይዱክ ባለፈው ዓመት መጋቢት ከላኒኒግራድ በሚገኝ የጋዝ ማከፋፊያ ጣቢያ ላይ በደረሰ ፍንዳታ እጁ እንዳለበት ገልጿል። ድርጊቱም በሽብር ጥቃት ክስ እንዲመሰረትበት አድርጓል። ያኔ ፍርድ ቤቱ ጋይዱክ በቅድመ ምርመራ እንዲያዝ አድርጎ ነበረ። የጀርመን ውጭ ጉዳይ ሚኒስቴር ጉዳዩን እንደሚያውቅ አስታውቋል። ቃል አቀባይ ካትሪን ዴሻወር ግለሰቡ በጥቅምት ወር መታሰሩንና ሴንት ፒተርስበርግ የሚገኘው የጀርመን ቆንስላም እንደሚያውቅ ተናግረዋል። በጉዳዩ ላይ ከሩሲያ ባለስልጣናት ጋር እየተነጋገሩ መሆኑንም አስረድተዋል። ይሁንና ግለሰቡ ሃምቡርግ ከሚኖር ዩክሬናዊ ትዕዛዝ ተቀብሏል ስለመባሉ ምንም አይነት አስተያየት አልሰጡም። ይህ ዶች ቨለ ዲደብሊው ነው። የዶች ቨለ ዜናውን ለማብቃት እንሆ ዋና ዋና ርሶቹን በድጋሚ የቀድሞ ታጣቂዎችን የመበተን ስራ ሊጀመር መሆኑን የኢትዮጵያ ብሔራዊ ታድሶ ኮሚሽን ዛሬ አስታወቀ። ኮሚሽኑ ዛሬ በሰጠው መግለጫ ትጥቅ የፈቱ የሰላም ስምምነት የፈረሙ ድርጅቶች ውስጥ አባል የነበሩና በስድስት ክልሎች የሚገኙ 371971 የቀድሞ ተዋጊዎችን ትጥቅ በማስፈታት በ18 ወራት ውስጥ ወደ ታድሶ ማዕከላት እንደሚገቡ ተናግሯል። ማዕከላዊ ሱዳን በአንድ መንደር ውስጥ ፈጥኖ ደራሹ ኃይል ከትናንት አንስቶ ባደረሰው ጥቃት አርባ ሰዎች መገደላቸው ተሰማ። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የሕክምና ባለሙያ አርባውም የተገደሉት በቀጥታ በተተኮሰባቸው ጥይቶች ነው ብለዋል። በአዘርባጃኑ ኮፕ 29 ላይ የተሳተፉ 25 ሀገራት አዳዲስ የድንጋይ ከሰል የኃይል ማመንጫ ላለመገንባት ቃል ገቡ። ቃል ከገቡት ባለጸጋ ሀገራት መካከል ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመንና አውስትሬሊያ ይገኙበታል። ዜናው በዚሁ አበቃ።